የተለያዩ መድረኮች ናቸው። የፈቀደ ሁሉ መሳተፍ የሚችልበት ዋናው ስነ ስርዓት አለ። ከዛ ውጭ ከሁኔታዎች ጋር አስማምታችሁ የተለያዩ መድረኮችን አዘጋጅታችኋል። እንዲህ ያለ መድረክ ሲዘጋጅ መጀመሪያው እንደመሆኑ እንዲህ ያለ ጉጉትም ሲታይ የሀገርን መሪ ለመቀበል ብዙዎች በተለየ ስሜት የጠበቁበት ሁኔታ እንግዳ የሚሰኝ ያህል ነውና አዲስ እንደመሆኑ የሚኖሩ መደነቃቀፎች ከግምት ገብተው ነገር ግን በዋነኛነት ምን አይነት ሁኔታዎችን ማሳካት እንችላለን? የትኞቹስ ምናልባት እስካሁን ከሞከራችሁና ከመጣችሁባቸው ሂደቶች ምናልባት ሊገጥሙን ይችላሉ ትላላችሁ? ከወዲሁ ያን መሰል ችግሮችንም ያን አይነት መሰል እንቅፋቶችንም መጠበቅ ይጠበቅባችኋልና፣ ዶክተር ጌታቸው። መልካም በእርግጥ ይሄ ፕሮግራም በጣም የሚያጓ መልካም በእርግጥ ይሄ ፕሮግራም በጣም የሚያጓጓ። አሁን ይሄን ፕሮግራም በምናዘጋጅበት ጊዜ የሚመጡ ስልኮች ኢሜይሎች፣ ቴክስቶች ለመገመት አይቻልም። ሁሉ ሰው በቦታው ላይ ለመገኘት ጠቅላይ ሚኒስትራችንን ለማየት ለመጨባበጥ እድል ካላቸው ፎቶግራፍ አብሮ ለመነሳት እድል ይገጥማቸው እንደሆኑ ሁሉ የመጠየቅ እና የመጓጓት እኔ ለምን አልተጋበሩ፣ እኔ ለምን አልገባም የሚሉ ጥያቄዎች። ይሄ ከክፋትም የተነሳ ሳይሆን የማይጓጓ የለም። ቅድም አቶ አሉላ እራስህ እንዳልከው ሪሊ፣ ልዩ ስሜት ነው። አሁን በህዝባችን መሀል ተፈጥሮ ያለው ለእኒህ ጠቅላይ ሚኒስትር ያለው ፍቅርና ክብር ለመገመት ከምንችለው በህይወታችን ካየናቸው ውጪ ነው፣ በላይ ነው እና በዚህ ታሪካዊ ሁኔታ ላይ ለመገኘት፣ ለመሳተፍ የማይፈልግ ኢትዮጵያዊ የለም። ችግሩ እንዳልኩት ነው፣ ገደብ አለብን እና እኔ ገምታለሁ፣ በእኛም በኩል ሚዛን ልናጓደል እንችላለን። ስንመርጥ የሚሰራ ሰው ይሳሳታል። እና የሚቀየሙ ሰዎች የሚከፋቸው ሰዎች ብዙ ሊሆኑ እንደሚችሉም ይገባናል። ግን በእነሱም በኩል እንዲረዱልን የምንፈልገው በቃ ያለችን እኛ መቶ ሰላሳ ሰባት ቦታችንን እንዴት አድርገን እንሙላት በሚለው የምንጠቀማቸው መስፈርቶች ጠበብ ያሉና ብዙዎቹን የሚያገል እንደሚሆን ይረዱልናል በሚል ነው ከስሜት ውጪ ከፍላጎቱ ውጭ ሁኔታውን የሚያጣብቡ የሚያደናቅፉ ሁኔታዎች ፊዚካል ወይም አካላዊ ወይም በተግባር ሊያደናቅፉ የሚችሉ ሁኔታዎች ይገጥሙናል ብለን ፈጽሞ አናስብም። የሴኪሪቲ የደህንነት ሁኔታ የሰላም የጸጥታ ሁኔታ በደንብ ኤምባሲውም የተዘጋጀበት ነው። የአንድ ሀገር መሪ በሚመጡበት ጊዜ መኖር ያለባቸው ፕሮቶኮሎች ይጠበቃሉ እና በዚህ ምክንያት ፕሮግራሙን ሊያደናቅፉ የሚችሉ ሁኔታዎችን በዚህ በተለይ አሁን አርብ ማታ በሚኖረው የፖለቲካ ድርጅቶች የመጀመሪያ ላይ ከዛ ቀጥሎ የእራቱ ከምሁራን ባለሙያዎች ጋር የሚደረገው ላይ ብዙ ችግር ይገጥመናል ብለን አንገምትም። ግን በዚሁ አጋጣሚ ለህዝባችንም እኛም አደራለ ማለት የምንፈልጋቸው ነገሮች አሉ። ይህ የመጀመሪያ ጊዜ ነው እንጂ የመጨረሻ አይሆንም ብለን ተስፋ እናደርጋለን። ሌላ ጊዜ ጠቅላይ ሚኒስትራችን መጥቶ ሊጎበኙን ይችላሉ። የተለያዩ የመንግስት ባለስልጣናት እየመጡ ሊያገኙን ይችላሉ። እኛም ወደ አገራችን ሄደን የዛም ተሳታፊዎች ለመሆን የምንችልባቸው እድሎችና ሁኔታዎች ይኖራሉ። እና የመጀመሪያው በመሆኑ በምናደርገው የዝግጅት ግድፈት ሰዎች ሳይከፉ፣ ወደ ሌላ አስተሳሰብ ሳይሄዱ በቃ ስላልተቻላቸው ነው በሚል ሰፋ ያለ እንደ ርኅራ ይሄ የተሞላበት አስተሳሰብ በመያዝ የተሻለ ፕሮግራም ለወደፊትም ለማድረግ እንዲቻል ቢተባበሩ ቢረዱ መልካም ነው። የኢትዮጵያዊ ስነ ምግባርና ጨዋነት ከሁሉ ኢትዮጵያዊ ይጠበቃል። በሰላም በትር በጥሩ ሁኔታ ይሄ የጠቅላይ ሚኒስትሩ ጉብኝት እና ኢትዮጵያኖችን የማነጋገር ጊዜ እንዲካሄድ እና እንዲፈጸም ሁሉም ኢትዮጵያዊ የመጠበቅ ያንን የማስተካከል እና በጥሩ ሁኔታ እንዲሄድ ላይ ማድረግ ኃላፊነት አለበት የሚል እምነት አለን። ኢትዮጵያኖችም በዚህ ይተባበሉናል ብለን ተስፋ እናደርጋለን። መልካም እንዳሉት ዶክተር ጌታቸው ለጉዳዩ የሚመጥን የጉጉትና የስሜቱን ያህልም ከሁኔታዎች ጋር ያገናዘበ አቀባበል እንዲደረግ ነው የጠየቁት። ተስፋ አደርጋለሁ ብዙዎች ይረዷችኋል። በቅሬታ የቀረቡ ሀሳቦችን ግን ወደ ኋላ ላይ ያነሳለሁ። ምናልባትም በቀጥታ የእርስዎን ቡድን አይመለከትም። የአቶ ደመቀን የሚወክሉትም መመልከቱ እርግጠኛ አደለሁም። አንዳንድ በቅሬታ የቀረቡ ጥያቄዎችን ኋላ ላይ እንዳተያያችሁ ለመቃኘት እንሞክራለን። አቶ ደመቀ በቀጥታ ወደ እርስዎ ልምጣ። ቀደም ብዬ ለዶክተር ጌታቸው እንዳቀረብኩት የምትጠብቋቸው ምናልባት እንዲ እንዲህ አይነት እንቅፋቶች መደነቃቀፎች ይገጥሙን ይሆናል፣ እንዲ እንዲህ አድርገን ብንወጣውም የሚል ከወዲሁ ያሰብነው ነው አለ የሚሏቸው ነገሮች ካሉ እነሱ እናስቀድም። እሺ፣ አመሰግናለሁ። የተባለው የስልክ መብዛት የኢሜይል መብዛት በጣም ከፍተኛ ነው። በሚገርም እኔ በጣም በጣም ኢምፕረስድ በጣም ጉልበት የሆነኝ ሙሉ ሌሊት ሲባል በሚችል ሁኔታ ነው ኮሚኒኬት እያደረግን ያለ ነው። ግን ድካም ሳይሆን እየተሰማን ያለ ያለን ጉልበት ነው እየሆነን ያለ እና በዚህ የስልክ ልውውጥ ሁሉንም ስልክ አድሬስ ማድረግ አለመቻሉ አንድ ማነቆ ነበረ። ለሁሉም መልስ መስጠት አለመቻላችሁ፣ ለምሳሌ ስልኮች በተደጋጋሚ እኔ ላይ በርካታ ስልክ ይመጣል። አንደኛ እናንተ ጋር እያወራኸውን ስልክ ካናይ ኮሊው ላትር እያልኩ እየመለስኩ ነው ያለሁኝ። ስልኮች ይመጣሉ፣ ይገባሉ፣ ይገባሉ። ይሄ በምክንያት እንደሆነ እንዲገነዘብልን ሕዝባችን ሆን ተብሎ ለማግለል በመሸሽ እንዳልሆነ ህብረተሰቡ እንዲገነዘብልን እንፈልጋለን ከፍተኛ የስልክ ጥሪ ነው። ወደ ተወሰኑ ግለሰቦች እየመጡ ያሉትኝ እነዚህ የተወሰኑ ግለሰቦች ደግሞ ሲነጋገሩ ሳይመለስ ምላሽ ሳይሰጠው የሚመለስ ስልክ ይኖራል። በዚህ ጊዜ የተለየ ስሜት እንዳይኖር ስራውን የጋራ አድርገን በማሰብ ሰዎቹ ወገኖቻችን፣ እኛ ወንበር ላይ ሆነው ራሳቸውን በማሰብ ይቅርታ እንዲያደርጉልን እንዲረዱልን እንፈልጋለን። በመጀመሪያ ደረጃ በስልክም በኢሜይልም ማለት ነው። ሌላው ግን እኔ ኢትዮጵያውያንን ይዘን ይሄ ፍላጎት፣ ይሄ ፍቅር፣ ይሄ የአንድነት የመደመር አብሮ የመስራት የመፋቀር መልእክት ጥሪ ይህንን ለማደናቀፍ የሚያስብ ሰው ይኖራል ብዬ አላስብም። ይሄን አያስብም። ይሄን ሁሉም ኢትዮጵያዊ ወደዚህ የኮንቬንሽን ሴንተር የሚመጣው ሰው አቅመ ደካማዎችን፣ አዛውንቶችን፣ ሴቶችና ሕጻናትን ነብሰጡሮችን በማስቀደም የተለመደው ኢትዮጵያዊነት ጨዋነት የኢትዮጵያዊነት ጨዋነት የማስተናገድ ባህላችን ተጠቅመን በአካባቢው ለሚኖሩ የጸጥታ ሀይሎች የጸጥታ አካላትም ተባባሪ ሆነን እነሱ የሚሉትን ነገር በማድረግ ማሳካት እስከቻልን ድረስ እኔ ማነቆ ይገጥመናል ብዬ አላስብም ስለዚህ ሊኖር የሚችለው በርከት ያለ የሰው ሀይል ይመጣል ይሄ የሰው ሀይል ደግሞ በአግባቡ በሰዓቱ መጥቶ ሰልፉን ይዞ በመግቢያ በሮች አካባቢ ፕሮፐርሊ ወይም ደግሞ በተመቻቸ ሁናቴ ወደ ኮንቬንሽን ሴንተሩ ለመግባት እሱን የሚያስተባብሩ ሰዎችም አሉ። የተለየ ልብስ ይለብሳሉ። የአስተባባሪዎችን መልእክት እና የትብብር መልእክት በመቀበል ሕብረተሰቡ መስተንግዶዎቹን የጋራ ጉዳይ ነው ብሎ ነቅቶ ተሳታፊ ተባባሪ ከሆነ ችግር ሊገጥመን ይችላል የሚል እምነት አይኖረኝም። አሉላ። መልካም አቶ ደመቀ ምናልባት በአሀዝ የተቀመጡ በዚህ ቦታ ይህን ያህል ሰው በሚል ቀደም ብለው ያስቀምጣችኋቸውን አይነት እዚህ ቦታ የሚመጣውን ሰው እንደ ሰው ፍቃድ ከተለያየ ግዛቶች ከተለያየ ከተሞች የሚመጣ እንደመሆኑ ትልቅ ቁጥር ከመጠበቁ ውጭ በይፋ የሚታወቅ ነገር የለምና ቦታው እጅግ ግዙፍ የመሆኑን ያህል ብዙ ሺዎችን ማስተናገድ ይቻላል እንጂ እሱም ገደብ አለውና ምን ያህል ሰው ትጠብቃላችሁ? እንደው በግምት እንዲህ ያህል ሰው ልናስተናግድ እንችላለን የሚል ነገር ያሰባችሁት ካለ? ያሰብነው መነሻችን ሀያ አምስት ሺ ሰው እናስተናግዳለን ብለን አስበናል። በኋላ ከኮሚቴ አባላት ጋር ስንወያይ ግን ይሄ ሰው ሀይል ሊጨምር ይችላል ከፍተኛ ቁጥር ያለው ሰው ሊመጣ ይችላል የሚል ውይይት ላይ ይነሳ ነበረ። ስለዚህ ማክሲመም እናሳካለን ብለን የምናስበው እስከ አርባ ሺህ ሰው ነው። እስከ አርባ ሺህ ሰው ቢመጣ ከአርባ ሺህም ሰው በላይ ቢመጣ ኮንቲንጀንሲ የመጠባበቂያ ቅዶች አሉን። ከአርባ ሺህ ሰውም ሊመጣ ቢችል አዳራሹን ሊጠብ ሊሰፋ በሚችል አኳኋን ከኮንቬንሽን ሴንተር ሰዎች ጋር እየተነጋገር ነው የምንገኘው። ስለዚህ ያለ ችግር እኛ እናሳካለን ብለን የምናስበው መነሻችን ሀያ አምስት ሺህ ነው። እስከ አርባ ሺህ ሰው ልናስተናግድ እንችላለን ብለን ነው የምንጠብቀው። መልካም። በሂደት ውስጥ እያሉ የሚነሱ ጥያቄዎች ቀደም ብዬ እንደ ገለጽኩት ህብረተሰቡም መረዳት በሚችለው ደረጃ እንዲህ ያለ መሰናዶ ከዚህ ቀደም ገጥሞ ባለማወቁ የመጀመሪያ በመሆኑ ከሁኔታዎች ጋር ተያይዞ የሚመጡ ችግሮች እንዳሉ ሆነው አልፎ አልፎ ግን ቅሬታዎችን እንሰማለን። በትላንትናው ምሽት በቀጥታ ስርጭታችሁ ለዓለም አቀፍ መገናኛ ብዙኃን ይደረግ በነበረበት ብዙዎች የተመለከቱት ይመስለኛል። የቅሬታ ስሜት በተለያዩ መድረኮችም እናያለን። ያን መሰል ጥያቄዎች ምናልባትም ስለ እሱም ስለዛ ድንገትም የሚነግሩን ካለ አቶ ደመቀ ርስዎን ላስቀድምና ዶክተር ጌታቸውን ማስተያየት ካለዎት ከተለያዩ አካባቢዎች የሚመጡ ቅሬታዎችን እስካሁን በነበረው ሂደት ውስጥ እንዴት አስተናገዳችሁ አቶ ደመቀ በጣም ጥሩ ያው በሳምንት ሰኞ ማክሰኞ የህዝባዊ ተሳትፎ ማክሰኞ ታውን ሆል ሮብ የሁለቱም ኮሚቴዎች ስብሰባ ነበረ በየቀኑ ከኛ ጋር አብረው እየሰሩ ኮሜንት ያደረጉን የነበሩ ጥያቄዎቻቸውን ከንሰርኖቻቸውን ያነሱ የነበሩ ወገኖች አሉ ክቡር አምባሳደር ሲገኙ ክቡር አምባሳደር ካሳብ አሉበት ክቡር አምባሳደር በስራ ምክንያት ሳይገኙ ደግሞ ሲቀሩ የሚስዮናችን ምክትል መሪ አቶ ወረታ አለሙ እየተገኙ ከሌሎች የኮሚቴ አመራሮች ጋር ስራ ሀላፊዎች ጋር በመሆን ምላሽ ሲሰጥ ነው የቆየው። እስካሁን ድረስ የሚነሱ የተለያዩ አይነት ጥያቄዎች ነበሩ። እነዚህን ጥያቄዎች አርክተዋል አላረኩም፣ ሌላ ጉዳይ ሆኖ ግን ምላሽ ለመስጠት ጥረት ነው ሲደረግ የቆየው፣ በተቻለ መጠን አስቻይ እንዲሆን አብሮ ለመስራት የሚያስችል እንኳን ደህና መጣችሁ ይዘት ያለው ሆደ ሰፊ ሆነን የተለያዩ ነገሮች ቢገጥሙንም ሆደ ሰፊ ሆነን ይህን ፕሮግራም ለማሳካት የምንችለውን ያህል ነው እየሰራ ነው የምንገኘው። ትናንትና ተነስቶ በነበረው ጉዳይ ግን በአጋጣሚ ኔም ይሄን ስራ ጣናም ስለነበረብኝ ስብሰባውንም አቴ እንዳላረኩም ባልተከታተልኩት ፕሮግራም ደግሞ የተነሱቱ ቅሬታዎችም ስላል ሰማሁ። በዚህ ጉዳይ ላይ አስተያየት መስጠት ቢቀርብኝ መልካም። የነበሩበትና የሚያውቁትን ብቻ ነው እንዲሰጡኝ የምጠይቀው። የጠቅላይ ሚኒስትር አብይ አህመድን የጉዞ መስመሮች ተከትለን በየቦታው ያሉ ዝግጅቶችንም እንዲሁ በቀጥታ ስርጭታችንም ማቅረቡን እንቀጥላለን። ዶክተር ጌታቸው በጋሻው፣ አቶ ደመቀ ዘመነ ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። ደህና ዋሉ።